ሶማሊያ ክልል ውስጥ ጃማዱባድ በሚባል መንደር ሰሞኑን የመንግሥት ወታደሮችና የክልሉ ልዩ ፖሊስ ኃይሎች በመንደረተኞች ላይ ጥቃት አድርሰው ብዙ ሰው ገድለዋል የሚል መግለጫ የኦጋዴን ብሔራዊ ነጻ አውጪ ግንባር ዛሬ አውጥቷል። ስለ ጉዳዩ ተጨማሪ ማብራሪያ ለመጠየቅ ወደ ድርጅቱ ቃል አቀባይ ወደ አቶ ሐሰን አብዱላሂ ማምሻውን ደውዬ ነበር። ከትናንትና ወሪያ በጁን አምስት ማለት ነው። በደጋቡር ዞን በጋሻሞ ወረዳ ጃማ ዱበት የሚባለው መንደር ልዩ ፖሊሶች የሚባሉትን ወረው ከሀምሳ አንድ ሰዎች በላይ ህጻናትና ሴቶች፣ አዛውንት ነው የገደሉት እና ችግሩ የተፈጠረው ያው አካባቢውን ህዝቡን በመጨቆን በመግዛት የተለያዩ ችግሮችን በህዝቡ ላይ ከፈጠሩ በኋላ ህዝቡ አሻፈረኝ ብሎ ጥያቄ ሲጠይቁ ያው እነዚህ ልዩ ፖሊሶች እና የኢትዮጵያ ወታደሮች የወያኔ ወታደሮች ህዝቡ ከረሸኑ በኋላ መስጊድ ገብተው በመስጊዱ ላይ ይምራቸዋል ብለው መስግድ ከገቡ በኋላ መስግዱን ተከትሎ ገብተው ነው ህዝቡን የጨረሱት። ከዛም በኋላ ህጻናቶች፣ አዛውንት፣ ሴቶች ነው የጨረሷቸው። በመንደሩ ይኖሩ የነበሩ ህዝቦች አካባቢን ልቀው ሸሽተው ጫካ ገብተው ተከትሎቸው ነው የገደሏቸው ግማሾቹ እና ህዝቡን መንደሩን ልቀው የተለያዩ መደብሮችን የውሃ በርካዎችን። በሙሉ አቃጥሏቸዋል እና በአሁኑ ጊዜ ህዝቡ በየቦታው ተበትኖ ነው ያለው። መጀመሪያ ወደዚህ ጥቃት እንዴት ነው ወታደሮች ወይም ታጣቂዎቹ ሊገቡ የቻሉት? ምን ተፈጥሮ ነበረ? ዝም ብለው ሲቪሉ ህዝብ ላይ ነው የዘመቱት ወይስ ያነሳሳው ነገር ነበረ? ይሄንን ጥቃት ያነሳሳው ነገር ነበረ? በአካባቢው የሚደርሰን መረጃ እንደሚያመለክተው አንድ መኪና ነበረ፣ የወያኔ ወታደሮች ጦር መኪና ከሌላ መኪና ጋር ተጋጭተው ነበረ በመንደሩ እና ከተጋጩ በኋላ ያለ ምንም ጥያቄ ነው የስብሉን መኪና አሽከርካሪውን እና መኪናው ላይ የተሳፋው የነበሩትን የገደሉት። ለምንድን ነው የሚትገሏቸው ብሎ ህዝቡ ጥያቄ ሲጠይቅ ደግሞ መልሰው ህዝቡን የረሸኑት እና በዚህ ምክንያት ነው ዋናው ምክንያት ሊያነሳሳ የቻለው እና ከአሁን በፊትም ህዝቡ ሲያስቸግሩ ሲያሰቃዩት ነበር። ይሄ ብቻ ሳይሆን ይሄ መነሻ ይሁን እንጂ ህዝቡን በየጊዜው የአንገላቶች ነበረ። ይሄ እንኳን አሁን እንደሚታወቀው በዚህ አካባቢ ብቻ አይደለም። እነዚህ ልዩ ፖሊሶች እና የወያኔ ወታደሮች የሲቪሉን ህዝብ ምንም አይነት መከላከያ የሌላቸውን የሚገላቸው። ከአሁን በፊትም ከሁለት ወር በፊት በሶማሌ በኩል በዱሰ መረብ አካባቢ ከሶስት መቶ በላይ ህዝብ ነው የጨረሱት እነዚህ ልዩ ፖሊሶች እና የወያኔ ወታደሮች አንድ ላይ ሆነው እና ህዝቡ መከላከል ሲጀምር ደግሞ የወያኔ ጦር ከየትም ተሰባስበው ድጋፍ ለመስጠት በአካባቢው መጥተው ነው ህዝቡን የሚጨርሱት። በዚህ ጃማዱ ባድም አካባቢ ይሁን ወይም በሌሎቹ ቅድም በጠቀሱልኝ አካባቢዎች በሰው መካከል ትጥቅ የያዙ ነበሩ ወይም በጦር የታጀበ እንቅስቃሴ የሚያደርጉ ሰዎች ነበሩ። እንደውም ሲቪሉ ህዝብ ምንም አይነት መከላከያ የሌላቸው ነው የጨረሷቸው። እንደሚታወቀው የአፍሪካ ቀንድ ህዝቡ መሳሪያዎች ሊኖራቸው ይችላል ግን ህዝቡ ጠመንጃውን አንስቶ ከነሱ ጋር እንዋጋለን ብለው አይደለም የተነሱት። ህፃናት፣ አዛውንት እና ሴቶች ናቸው የጨረሱት እዚያ ያለቁት። እናንተ ጋር እንዴት ደረሰ ይሄ መረጃ አቶ ሀሰን? ከማዕከላዊ ህዝብ ጋር በየቀኑ ሪፖርት እንቀያየራለን። ሪፖርት እናገኛለን። ህዝቡ ደግሞ ለማዕከላዊ መረጃ ወይም ማዕከላዊ ህዝብ ያደረሱታል። ከዛ በቴክኖሎጂ መሰረት እኛ ደግሞ በየቀኑ በቀን ሶስት ጊዜ ነው ሪፖርት የምንቀያየሩ ጠዋት፣ ከሰዓት በኋላ እና ምሽት። እና በዚህ ምክንያት ነው ሊደርስን የቻለው። እንደደረሰን ደግሞ ወዲያኑ በኒውስ አውቶሮችን ግረገጽ ገጻችን ላይ ብሬኪንግ ኒውስ ብለን ገልጠናል፣ አሰፍነናል። ከዛም በኋላ ነው ዛሬ የተለያዩ መረጃዎችን ከአሰባሰብን በኋላ ጋዜጣዊ መግለጫ ያወጣ ነው። ምንጮቻችሁን ምን ያህል ታምኗቸዋላችሁ? አቶ ሀሰን መረጃ የሚልኩላችሁ። እንደሚታወቀው እኛ ከተለያዩ ምንጮች ነው የምናገኘው። ከህዝቡ እናገኛለን፣ ከማዕከላዊ ዝም ይደርሰናል። እኛ ደግሞ እናጣራለን። ምን አይነት ማመን እንደምቻል ከዛም በኋላ ነው ክሬዲቢሊቲችን እንዳይቀነስ ታምን በኋላ ነው ብሬዝሊዝም ምንለቀው እንጂ ዝም ብለን ይሄ ተባለ ይሄ ተደረገ ብለን በዛ መሰረት አምነን ነው አለ ምን ምንለቀው ገጻዊ መግለጫችን፣ ካምን በኋላ ነው ይህን ገጻዊ መግለጫ የምንለቀው። አቶ ሀሰን ተገደለ የተባለው ሰው ቁጥር የጃማ ዱባድም ይሁን ሌሎቹ ወይም ተገደሉ የተባለበት ሁኔታ ደግሞ መደዳውን የተካሄደ ግድያ እንደሆነ ነው የተገለጸው። እና ይሄንን ጉዳይ የአካባቢው ሰው ወደ ጅጅጋም ይሁን ወደ አዲስ አበባ አቤት ብሏል ወይ? የእናንተስ ድርጅት ለዓለም አቀፍ ተቋማትና እንደዚህ አይነት ሁኔታዎችን የሚከታተሉ አካላት አቤት ብላችኋል? ማስረጃ አቅርባችኋል? የተመዘገቡ ማስረጃዎችን? አዎ ጥሩ ጥያቄ ነው። ጂጂጋም ሆነ አዲስ አበባ ይህንን ችግር የሚፈቱ ሰዎች የሉም እዛ። ምክንያቱም እነሱ ያለው አሁን በኢትዮጵያ ያለው አገዛዝ ህግ የለም ደንብ የለም። እነሱ ናቸው ራሳቸው ኃላፊነቱን የሚወስዱት እና ህግ እስከሌለ ድረስ እዚህ ጋርም ቢሆን አዲስ አበባ አቤት ማለት የሚቻል መንግስት የለም። በኢትዮጵያ ውስጥ አሁን እነዛ ማለት ይቻላል። ሌላው ደግሞ የዓለም አቀፍ የሰብአዊ ተሟጋዮች ድርጅቶችን በየጊዜው አብዴት እያረገረናቸው ናቸው። በኦጋዴን የሚፈጠረው ይህ ሰብአዊ ድርጅቶችን በማስመልከት አቤቱታ ታ እያቀረብን ነው በየጊዜው እና እነሱ ደግሞ በየጊዜው ስለ ኢትዮጵያ ሰብአዊ መፍት ጉዳዮች አያያዝ ሪፖርቶች ይወጣሉ። ይሄ ደግሞ ሪፖርት ደግሞ ለእኛ አይጠቅምም። ግን እንደዛም ሆኖ ሁኔታውን ካጣራን በኋላ እና መረጃዎችን ካሰባሰብን በኋላ ነው ለነሱ አምነስቲ ኢንተርናሽናል ሆነ ሂውማን ራይትስ፣ የተለያዩ የሰብዓዊ መብት ተማጋች ድርጅቶችም፣ የአውሮፓ ህብረት፣ የአሜሪካ መንግስት ሁሉንም በማቅረብ ላይ ያለ ነው እና ይህንን በየጊዜው በዲፕሎማሲ በሰብዓዊ መብት ድርጅቶችም በየጊዜው እነዚህ ሁኔታዎች የተነጋገር ላይ ነው ያለው አሁን ደግሞ ይሄ ጊዜው አሁን አዲስ ስለሆነ የተፈጠረው ከጊዜ በኋላ መረጃዎቹን ካጠራቀም ማትሪያሎችን ካጠራቀም በኋላ የሚመለከታቸውን ክፍሎችን እናደረሳቸዋለን። ድርጅታቸው በሶማሌ ክልል ውስጥ ከሀገሪቱ ጦር ወታደሮችና ከልዩ ፖሊስ ኃይሎች ጋር በተለያዩ አካባቢዎች እየተዋጋ መሆኑን ቃል አቀባዩ አቶ ሀሰን አብዱላህ ያመልክተዋል። በሌላ በኩል ደግሞ የሶማሌኛ ዝግጅት ክፍላችን ባልደረቦች ወደ አካባቢው ደውለው ያነጋገሯቸው አንድ የጎሳ መሪ ወታደሮቹ ሀያ አራት ሲቪሎችን መግደላቸውን ተናግረዋል። ጋሻሞ ላይ ሁለት መኪኖች ተጋጩ። ከተሽከርካሪዎቹ አንደኛው ሰሌዳ አልነበረውም። አንዳንድ እዚያ የነበሩ የሚከበሩ የታጠቁ የአካባቢው ሰዎች መኪናውን ጎትተው ከዚያ ለማውጣት ሲሞክሩ ከጸጥታ ኃይሎች ጋር ተጋጩ። ከዚያ የኢትዮጵያ ወታደሮች በአቅራቢያው ያለውን ከጋሻሞ ደቡብ ምስራቅ ያለውን ጃማ ዱባ ቀበሌ ወረሩና ቀደም ሲል ከተከሱባቸው አጥቂዎች አጸፋ ሲሰጡ መንገዳቸው ላይ ያሉ ሲቪሎችን ገደሉ። ከትናንት በስቲያ እሁድ በተከፈተው ጥቃት ምንም ውስጥ ያልገቡ ሰዎች ተገድለዋል ብለዋል የጎሳው መሪ። እስካሁን ስድስት ህፃናትና ሴቶችን ጨምሮ መንደሪቱ ውስጥ አራት ሰዎች ተገድለዋል። ከምንም ውስጥ የሌሉበት ምስኪኖች ነበሩ። ሌሎች የአካባቢው ምንጮች ደግሞ ወታደሮቹ መንደሪቱን ማቃጠላቸውንና የአስር ሰዎች ደብዛ እስካሁን እንደማይታወቅ ተናግረዋል። ስለ ሁኔታው ከአካባቢውም ሆነ ከሶማሌ ክልል ባለሥልጣናት እስካሁን የወጣ መግለጫ የለም። እኔም ደረሰ የተባለውን ሁሉ ከክልሉ ከፍተኛ ባለስልጣናት ለማጣራት ተከታታይ ጌታ ይጥረት ሳደርግ አምሽቻለሁ። ለዛሬ አልተሳካም። በጥረት ይቀጥላለሁ። የማገኘው ካለ ይዤ እመለሳለሁ።